The voice of America. B O A. Ye h, America dims radio tabiano. Ciao, in e police. መኮንን ነኝ። መኮንን ደግሞ ያው ከፍተኛ የሆነ ምስጢሮችን ያውቃቸዋል። በህብረተሰቡ ላይ የሚደርሳቸው ምስጢር ያውቃል። የስራ ቦታዬ ድሬዳዋ ከተማ አስተዳደር ቢሆኑም ሶማሌ ክልል ስለሚፈጽሙት እያንዳንዳቸው ነገሮች አይነ ቁርኝት በቅርብ እየተከታተልኩት ነበረ እና ዋና ኢንስፔክተር ሻለቃ አሊ ሰምሬ ሰገድ ይባላሉ የምሽቱ እንግዳችን ናቸው። የኢትዮጵያ መንግስት በሶማሌ ክልል ይፈጽማል ስላሉት እስርና የጅምላ ግድያ አወያይተውናል። ውይይቱ ከዜናው በኋላ ይቀርባል። ቀጥሎ የሚቀርበው የምሽቱ የሙዚቃ ቃና ዝግጅት ይረከብና እስከ አራት ሰዓት ያዝናናችኋል። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። የዛሬ ቅዳሜ ታህሳስ 15 2009 ዓ ም አስተናጋጅ ሰለሞን ክፍሌ ይሆናለሁ። ንጉሱ ታምሬ ፕሮግራሙን ይመራል አብራችሁን ቆዩ በቅድሚያ የዕለቱን የዓለም ዜናዎች እናሰማለን መልካም ምሽት ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተነኝ ቴክኒሽያኑ ጆና ካሚንግስ በስቱዲዮ መሳሪያዎች ላይ ይገኛል እስራኤል በኃይል በያዘችው የፍልስጤም ክልል ውስጥ የምታካሂደውን የግንባታ ስራ እንድታቆም በሚጠይቀው የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የውሳኔ ሐሳብ ላይ ዩናይትድ ስቴትስ ድምፅ ሳትሰጥ ቀርታለች። የዩናይትድ ስቴትስ ድምፅ ከመስጠት መታቀብ የተቀሩት አስራ አራት የምክር ቤቱ አባላት ውሳኔውን በሙሉ ድምፅ እንዲያሳልፉ አስችሏቸዋል። ውሳኔው በምክር ቤቱ ማለፉ እንደታወቀ የምክር ቤቱ ስብሰባ በጭብጨባ ተሞልቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፈጥነው በሰጡት ምላሽ ውሳኔውን አሳፋሪና ጸረ እስራኤል እርምጃ ሲሉ ያወገዙት ሲሆን ሀገራቸው ለውሳኔው እንደማትገዛ አስታውቀዋል። ጠቅላይ ሚኒስትሩ አክለው የኦባማ አስተዳደር እስራኤልን ከዚህ አይነቱ የአፈና ተግባር አለመጠበቁ ብቻ ሳይሆን ከጀርባ ሆኖም ተመሳጥሯል ብለዋል። የዚህን ትርጉም የለሽ ውሳኔ ጎጂ ውጤቶች ለመቃረን እስራኤል ከተመራጩ ፕሬዚደንት ትራምፕና ወዳጆቻቸው ከሆኑ የተወካዮች ምክር ቤቱ ሪፐብሊካንና ዲሞክራት እንደራሴዎች ጋር አብራ ትሰራለች ብለዋል። ጠቅላይ ሚኒስትር ኔታንያሁ ሐሳባቸውን ወዲያው በትዊተር ያሳወቁት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እርሳቸው ሥራቸውን ሲጀምሩ በተባበሩት መንግሥታት ድርጅት ውስጥ ለውጥ እንደሚኖር ቃል ገብተው ቃለ መሐላ ከሚፈጽሙበት የፊታችን ጥር ዐሥራ ሁለት በኋላ ነገሮች ይቀየራሉ ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በሰጡት ቃል ውሳኔው ሁከትንና የአመፃ አድራጎቶችን እንዲሁም የሰፈራ እንቅስቃሴዎችን ትክክለኛ ባሉት ሁኔታ እንደሚያወግዝ ጠቁመው ሁለቱም ወገኖች አሁን ያለውን አዝማሚያ ለመቀልበስና የሁለት መንግስታት መፍትሄን እውን ለማድረግ የሚያስችሉ ገንቢ እርምጃዎችን እንዲወስዱ አሳስበዋል። የፍልስጤም ተደራዳሪ ሳኤብ ኤረካት በሰጡት መግለጫ የተባበሩት መንግስታት ድርጅት ድምፅ የኔታንያሁ ፖሊሲዎች ለእስራኤል ለአካባቢዋም ሰላምና መረጋጋትን እንደማያመጣ የተላለፈ ግልጽ መልእክት ነው ብለዋል። እስራኤል በኃይል በያዘቻቸው የፍልስጤም ክልል ላይ እያካሄደች ያለችውን የሰፈራ ግንባታ እንድታቆም የሚጠይቀውን የውሳኔ ሐሳብ ያቀረቡት ኒውዚላንድ፣ ማሌዥያ፣ ሴኔጋልና ቬኔዙዌላ ሲሆኑ የጸጥታ ጥበቃ ምክር ቤቱ ውሳኔውን ካሳለፈ በኋላ በኋላ እስራኤል ዲፕሎማሲያዊ እርምጃዎችን መውሰድ መጀመሯ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሴኔጎልና ኒው ዚላንድ ያሉ አምባሳደሮቻቸውን ለምክክር በሚል ወደ ቴላቪቭ ጠርተዋል። ከማሌዥያ እና ከቬኔዙዌላ ጋር እስራኤል ወትሮም ዲፕሎማሲያዊ ግንኙነቶች አልነበሯትም። ናይጄሪያ ውስጥ ሳምቢሳ ጫካ በሚባል ስፍራ የሚገኝ የሁከቱ ቡድን ቦኮ ሐራም ይዞታ የነበረ ወታደራዊ ሰፈርን መቆጣጠሩን የሀገሪቱ ጦር አስታወቀ። ፕሬዚደንት ማማዱ ቡኻሪ ዛሬ ባወጡት መግለጫ የጦር ካምፑ ጂሃዲስቱ ቡድን ሀገራቸው ውስጥ ተቆጣጥሯቸው ከቆየ የመጨረሻዎቹ ይዞታዎቹ አንዱ ነው ብለዋል። ይህ ካምፕ ዜሮ ይህ ካምፕ ዜሮ በሚል መጠሪያ የሚታወቀው ሰፈር መውደቅ የቦኮ ሐራም ሽብርተኞች ሳምቢሳ ጫካ ውስጥ እስከ ወዲያኛው እየተደመሰሱ ለመሆናቸው ምልክት ነው ብለዋል። የናይጄሪያው ፕሬዚደንት የቡሃሪ የዛሬ መግለጫ የወጣው ሰሜን ምስራቅ ግዛቲቱ ቦርኖ ውስጥ የ1300 ካሬ ኪሎ ሜትር ስፋት ባለው አካባቢ ለአንድ ወር ከዘለቀ ዘመቻ በኋላ ነው። የቦኮ ሐራም መሪ አቡበከር ሸካው የት እንደሚገኝ በመግለጫው ላይ አልተጠቀሰም። ቦኮ ሐራም ለሰባት ዓመታት በዘለቀው የሽብር ጥቃቱ የሃያ ሺህ ሰው ሕይወት ጠፍቷል። ሌሎችም የከበዱ ሰብአዊ ቀውሶች ተከስተዋል። ጀርመን ዋና ከተማ በርሊን ውስጥ በሚገኝ የገና ገበያ ላይ ጥቃት አድርሷል የተባለውን አኒስ አምሪ የወንድም ልጅና ሌሎች ከአምሪ ጋር ግንኙነት አላቸው የተባሉ ሁለት ታጣቂዎችን የቱኒዚያ ባለሥልጣናት መያዛቸውን አስታወቁ። ባለሥልጣናቱ ትናንት ባወጡት መግለጫ ሦስቱ ተጠርጣሪዎች በርሊን ላይ የሽብር ጥቃት ከፈጸመው ከሽብርተኛው አኒስ አምሪ ጋር ግንኙነት ያለው የሽብር ሕዋስ አባላት ናቸው ሲሉ ጽፈዋል። እስላማዊ መንግሥት ነኝ የሚለው የሽብር ቡድን ሁለት ቱርካውያን ወታደሮችን ከነ ሕይወታቸው አቃጥሎ መግደሉን የሚያሳይ የቪዲዮ ምስል ትናንት አውጥቷል። መሠረቱ ዩናይትድ ስቴትስ የሆነው የክትትል ቡድንና መገናኛ ብዙሃን ባወጡት ዘገባ አሌፖ የሚገኘው የአይሲል ክፍል ሁለቱን ወታደሮች ከያዘበት የብረት መቆለፊያ አውጥቶና በሰንሰለት አስሮ እሳት ለቆባቸዋል። የዜናው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ወደ ልዩ ቅንብር እናልፋለን። እንግዳችን ትውልድና እድገታቸው ድሬዳዋ ሽንሌ ዞን ነው። እንደ አውሮፓ አቆጣጠር ከ2001 እስከ 2011 የኢትዮጵያ ፌዴራል ፖሊስ አባልና የድሬዳዋ ፖሊስ ጣቢያ ኃላፊ ሆነው እንዳገለገሉም ገልጸውልናል። ዋና ኢንስፔክተር ሻለቅ አሊ ሰምሬ ሰገድ ይባላሉ። አሁን በስደት ከሀገር ውጭ ነው የሚገኙት። በስልክ ባደረግንላቸው ቃለ ምልልስ የኢትዮጵያ መንግሥት በሶማሌ ክልል ይፈጽማል ስላሉት እስርና የጅምላ ግድያ ጭምር በርካታ የመብት ጥሰቶችን ገልጸውልናል። ሻለቃ አሊ ሰምሬን ያነጋገር ነው ባለፈው መስከረም 28 ሲሆን እስካሁን እርሳቸው ለሚያነሷቸው ከባድ ክሶች ከባለስልጣናት መልስ ፍለጋ ቃለ ምልልሱን ይዘን ቆይተናል። እንዲያው ያደረግነውን ሙከራ ለመግለጽ የሶማሌ ክልል ፕሬዚደንት አቶ አብዱላሂ ዩሱፍና ምክትላቸው አቶ አብዱል ሐኪምን በስልክ ለማግኘት ያደረግነው ተደጋጋሚ ጥሪ አልተሳካም። የድሬዳዋ ፖሊስ ኮሚሽነር ጌታቸው አስራትን ከተደጋጋሚ ሙከራ በኋላ አግኝተን ነበር። ጥሪው ከአሜሪካ ድምፅ ራዲዮ እንደሆነ ስንገልጽላቸው ግን ስልኩን ዘጉት በቅርቡ ለጥያቄው መልስ ዝግጅት ላይ የቀረበው ለአድማጮች መልስ የሰጡት የኢትዮጵያ ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ የሰጡንን ጠቅለል ያለ መልስ አክለን ቃለ ምልልሱን እናቀርባለን ትዝታ በላቸው ናት ያነጋገረቻቸው እስቲ ሙሉ ስሙን ከነማ ረጎ የት ይሰሩ እንደነበረ ይግለጹልኝ። ዚስራ በጣም አመሰግናለሁ። ይ እኔ ዋና ኢንስፔክተር ወይም ሺ አለቃ ሊሰምረስ ገድ ይባላለው ትውልዴ እና እድገቴ ድሬዳዋ ሽኒሌ ዞን ነው የተወለድኩት፣ እድገቴም እዚያው ነው የወሰድኩት። ለትምህርት ስደርስ ደግሞ ያው ድሬዳዋ እና ሽኒሌ ነው የመጀመሪያ ደረጃ ነው የወሰድኩት። በመቀጠል ደግሞ አዲስ አበባ ነው ትምህርቴን የጨረስኩት አስራ ሁለተኛ ክፍል። ከዛ በመቀጠል ሁለት ሺህ አንድ ዓመተ ምህረት የኢትዮጵያን ፌዴራል ፖሊስ ተቀላቀልኩት እንደ አውሮፓ አቆጣጠር እስከ ሁለት ሺ አስራ አንድ የኢትዮጵያ ፌዴራል ፖሊስ አባል ነበርኩኝ እንደዛውም የተለያዩ የስራ ድርሻዎች ይዛ ሰርቻ ያለው ከወንጀል መከላከል ወንጀል ምርመራ መርማሪነት አገልግ ያለው የወንጀል ምርመራ ክፍል ሀላፊ ሆኜ አገልግ ያለው በመጨረሻ ደግሞ የጣቢያ ሀላፊ ሆኜ ነው ያገለገልኩት የትኛው ጣቢያ ድሬዳዋ ፖሊስ ጣቢያ ዋና አዛዥ ነበርኩኝ። ከፍተኛ ትምህርት ደግሞ የኢትዮጵያ ፖሊስ ኮሌጅ ሰንዳፋ ኮሌጅ ነው ከሁለት ሺ አምስት እስከ ሁለት ሺ ስምንት ተከታትዬ የወሰድኩት በማዕረግ ተመረኩት። እና አሁን እንደሚነግሩኝ ከሆነ የኢትዮጵያ መንግስት፣ ከተው ጎረቤት ሀገር ነው የሚገኙት። እና ለምንድን ነው እዛ በስራ ላይ ያለውት? በህብረተሰቦቻችን ላይ ከፍተኛ በደል ሲፈጸም መመልከት አልቻልኩም። በተደጋጋሚ ጊዜ ስራ ላይ እያለው ሰዎች ይበደላሉ። በተለይ ሶማሌ ክልል አካባቢ በከፍተኛ ሁኔታ ነው የሚበደሉት እዚያ ያሉት ሰዎች። በደል ሲሉ ምንድን ነው በደሉ? ወበታሰቡ ያለ አግባብ ይታሰራሉ፣ ያለ አግባብ ይገደላሉ፣ ያለ አግባብ መብታቸውን ይጣሳል፣ ያለ አግባብ በተለያዩ ድርጊቶች እየተፈጸሙባቸው ነው ያሉት እዚያ አካባቢ ያሉ ሰዎች። ይህንን ነገር መቀበል አልቻልኩም። በተለይ ደግሞ ይሄ ወያኔ መንግስት ኃይል ከተቆጣጠረ ጊዜ ጀምሮ ከአስራ ዘጠኝ መቶ ሰማንያ ሶስት እስከ አስራ ሁለት ሺ አስራ አምስት ማለት ነው። በሶማሌ ክልል ከፍተኛ የሆኑ ወንጀሎች ተፈጽሞባቸዋል። ወደ ስምንት መቶ ሺ የሚሆኑ ሰዎች በስደት ላይ ነው ያሉት። ሶማሌዎች ማለት ነው። በጎረቤት ሀገሮች ነው ያሉት። በጅቡቲ፣ በኬንያ ና በውጭ ሀገር ነው ያሉት። ወደ ሰባት መቶ ሺ የሚሆኑ ሰዎች እንደዛው ገለዋል። ከዘጠና ሺ በላይ መንደሮች ተቃጥሎባቸዋል። ብዙ ግመሎች ተገሏል። እዛ አካባቢ በአውሮፕላን ማለትም ከሁለት ሺህ ሰባት የጀመረው ነው ሬዚደንትኖች የተደረጉ ከመቶ ሺህ በላይ የሆኑ እስረኞች አሉ። ክልል አምስት ማለትም ክልል አምስት እስር ቤት ነው አጠቃላይ ያለው እና ህብረተሰባችን በከፍተኛ የሆነ ወንጀል ነው እየተፈጸመባቸው ያሉት ሰዎች ላይ የሚደርሰውን ግድያ፣ እስራት፣ በዚህ ምክንያት ነው የወጣሁት እሱን ማየት ስላልቻልኩ ብለዋል። ተገደሉ የሚሏቸውን ሰዎች እስቲ በቅርብ የሚያውቁት የተገደለ ሰው ወይንም ደግሞ በግፍ ታሰረ የሚሉት ካለ በስም የሚያውቁትም ቢገልጹልኝ። በአጠቃላይ በእርዳታ ነው የያዝኩት እርዳታም ቢዘረዝርልሽ ጥሩ ይመስለኛል። ይሄ እገሌ እገሌ ብለው የሚገልጹት ሰው አለ እገሌ በጅምላ የተገደሉ ሰዎችን ቢነግርሽ ይቻላል። በስም አሁን ለጊዜው አልያዝኩትም፣ ግን በጅምላ የተገደሉ ሰዎች አሉ ከሁለት ሺ ከአስራ ዘጠኝ መቶ ዘጠና አራት ጀምሮ እስከ ቅርብ ጊዜ ሁለት ሺ አስራ ሁለት የተገደሉ ሰዎች እና የት ቦታ እንደተገደሉ ስለማያውቅ እነሱን ቢዘረዝርልሽ ምን ይመስልሻል? በጅምላ የተገደሉ አሉኝ። አዎ፣ በትክክል ገዳዩ ማን ነው? ጥፋታችን ምን ስለሆነ ነው? በጦርነቱ ነው ግድያው። እንግዲህ እንደሚታወቀው የኦጋዴን ነፃ አውጪ ግንባር እዛ አካባቢ ይንቀሳቀሳል እና መንግስት ከዚህ ነፃ አውጪ ግንባር ጋር በሚያደርገው ፍልሚያ ነው የተገደሉት። በምንድን ነው እንዴት ነው የተገደሉት እነኚህ በጅምላ ተገደሉ የሚሏቸው? ጥሩ ጥያቄ ነው። ሁለት ሺ ሰባት ያው እንደሚታወቀው ወደ ኦበል የሚባል ነዳጅ ቁፋር የሚካሄድበት አካባቢ አለ። ያን ነዳጅ ከሶማሌ ህብረተሰብ ፍቃድና ፍላጎት ውጭ የወያኔ መንግስት ለግሉ ጥቅም ለማዋል ስል ኦይነለፍ ኃይሎች ከፍተኛ የሆነ እርምጃ ነው የወሰዱበት። ከዛ ጊዜ ጀምሮ ሶማሌ ክልል ወይም ኦጋዴን ክልል የጦርነት ቀጠና ነው የሆነው። ይሄንን ብቀላ በመበቀል ነው ህብረተሰቡን ኦይነለፍ ትደግፋላችሁ ወይም ናችሁ ተብሎ ከፍተኛ የሆነ እልቂት እየተፈጸመባቸው ያለው። ለምሳሌ ያህል በክላልሽ ማለትም በአቡሌ አካባቢ ነው ሁለት ሺ ስምንት ሀምሳ ሰዎች በጅልማ ተገለዋል። በመልክክ ሰባ ሶስት ሰዎች ሁለት ሺ ሰባት ተገለዋል። በቀብሪ ዳሃር ከተማ ማለት ነው ሁለት ሺ አምስት ሀያ አምስት ሰዎች በጅልማ ተገለዋል። ቀብሪ ጅራሮ አስራ ሰባት ሰዎች ሁለት ሺ አምስት ተገለዋል። በወርደር ሰማንያ አምስት ሰዎች አስራ ዘጠኝ መቶ ዘጠና አራት ተገለዋል። በሽኒሌ በድሬዳዋ በኤረር በተመሳሳይ ብዙ ሰዎች ተገለዋል። እና ይሄ ነው ያለው። ማለትም የኦነለፍ አባል ናቸው ተብሎ ነው እነዚህ ሰዎች እየተገደሉት ያለው፣ ግን ህብረተሰብ ናቸው አብዛኛዎቹ። ምንም አይነት የሚያውቁት ስለ ኦነለፍ የለም። ሴቶቹ ይደፈራሉ፣ ማንም የሚጠይቃቸው ሰዎች የለም። ይታሰራሉ። የሎጋደን ገሀነባ ነው በቃ ገሀነባ። ትንሹ ገሀነባ ቢኖር የሎጋደን ነው። እና ነው እየተፈጸመባቸው ያለው። እሺ፣ ሻለቃ አሊ ስምሬ ስገድ፣ እነኚህ ሰዎች ሲገደሉ እርስዎ የት ነበሩ? ከገዳዩ ቡድን አባል ሆነው ነው አሁን የዘረዘሩልኝን የጅምላ ግድያ፣ የአይን እማኝ ሆነው ነው ያዩት? የጦር አባሉ ስለሆኑ ነው ያዩት? እንዴት አወቁ? ምን ማስረጃ አለት? እኔ እንደሚታወቀው ያው እኔ ፖሊስ መኮንን ነኝ። መኮንን ደግሞ ያው ከፍተኛ የሆነ ምስጢሮችን ያውቃቸዋል። በህብረተሰቡ ላይ የሚደርሳቸው ምስጢር ያውቃል። የስራ ቦታዬ ድሬዳዋ ከተማ አስተዳደር ቢሆኑም ሶማሌ ክልል ስለሚፈጽሙት እያንዳንዳቸው ነገሮች አይነ ቁርኝት በቅርብ እየተከታተልኩት ነበረ እና ይህንን ነገር በትክክል ስለመፈጸሙ ደግሞ ከሁለት ሺህ አስራ ሁለት በኋላ ኤንጂኦ ነው ይ ሴኩሪቲ እንደ ሴፍቲ እየሰራሱ የነበረው ሶማሌ ክልል እነዚህን አጠቃላይ ቦታዎችን ዞር ያለው አይቼዋለሁ። ብዙ ዶኩመንቶቹም እዛ ላይ ያዘጋጀት ዶኩመንቶች አሉ እና በትክክል ያዩ ሰዎች ላይ ኢንተርቪው አድርገን ነው ይህንን ነገር ለዓለም ሕብረተሰብ እንዲያውቅ ብዬ እያጋለጥኩት ያለው። እሺ፣ የመንግስት አባልም ስለሆኑ የጦሩ አባል ስለሆኑ በተለይም ሻለቃ ስለሆኑ በግድያው እጆ ሊኖርበት ይችላል ለሚል ሰው ምን መልስ ይሰጣሉ? እኔ በፍጹም ማለትም እንደዚህ አይነት ወንጀሎች አልተሳተፍኩም። እኔ የስራ ቦታ የድሬዳዋ ነበር። የድሬዳዋ ሕብረተሰብ ደግሞ እዚያ አካባቢ የምኖረው ኢትዮጵያዊ ምን ያህል ህብረተሰቡ ተቆርቋሪ የነበርኩኝ ሰው መሆንን በደንብ ያውቁኛል። ምንም አይነት ወንጀልም አልተሳተፍኩም። ቢሳተፍም ተጠያቂ መሆንን አውቀዋለሁ። አላደርግም ደግሞ ለህብረተሰብ ተመልሼ እነሱን ላይ በደል ለማድረስ ሳይሆን እነሱን ለማገልገል ነበረ ለፖሊስነትም ሲቀጠር የገባሁት እና ትልቁ የፖሊስ ሚና ደግሞ ወይም የፖሊስ ስራ የህብረተሰብ ጫማ ነው። የህብረተሰብ አገልጋይ ነው እንጂ የህብረተሰብን ጨቋኝ ወይም የህብረተሰብን ገዳይ ወይም የህብረተሰብን ጫና እንትን የሚያደርግበትን አይደለም። ከፖሊሱ መሰረት እና አልተሳተፍኩም። ሻለቃ አሊ ስንት አመት ነው ያገለገሉት? ለኢትዮጵያ ፖሊስ ሰራዊት አስራ አንድ አመት ያገልግይ ያለው አምስት አመት ደግሞ ኢንተርናሽናል ኤንጂኦ ያገልግይ ያለው። ማለትም እዛ አካባቢ እንደሚታወቀው ከሁለት ሺህ ሰባት ጀምሮ ምንም አይነት ኤንጂኦ አይሰራም፣ ግን ውስን ከሚባሉት ና እዛ አካባቢ ከሚንቀሳቀሱት ወርልድ ቪዥን ኢትዮጵያ ስታፍ ነበርኩኝ፣ ፊት እንደ ሴኩሪቲ ኦፊሰር። አሀ የወርልድ ቪዥን ኢትዮጵያ ሴኩሪቲ ኦፊሰር ነበሩ ለመጨረሻዎቹ አምስት አመት አሉኝ። በትክክል ግን ከአስር አመት በላይ ካገለገሉ ለኢትዮጵያ መንግስት፣ ለምን ይሄን ያህል ጊዜ ፈጀቦት? ይሄንን አሁን የገለጹልኝን ወንጀል ለአለም ይፋ ለማድረግ ለምን አሁን ይሄን ጊዜ መረጡ? ማለትም እንደሚታወቀው እዛ ውስጥ ተከኖ እንዲህ አይነት ኢንፎርሜሽን ለአለም ህብ ለአለም ህብረተሰብ ማጋለጥ በጣም ይከብዳል። ስለዚህ የግድ ከዛ ቦታ ለቀ ምን ማለት ነው፣ ይከብዳል፣ በህይወት ላይ መፍረድ ማለት ነው። ማለትም አሁን መጨረሻ አካባቢ ሊወጣ ስለ አካባቢ በተደጋጋሚ ጊዜ ሰዎቹን ኢኔን ከዚህ በፊት አንድ ጊዜ አስሮኛል። ማለትም ሁለት ሺህ አስር እስከ አስራ አንድ አስሮኛል፣ አንድ አመት ያህል አስሮኛል ያለ አግባብ ከወጣሁት በኋላም እና ኢንተርናሽናል ኤንጂኦ ጁን ካደረግኩት በኋላ ደግሞ በከፍተኛ ሁኔታ እየተከታተሉኝ እኔን ብዙ ምስር ስለማያውቅ ሊያሳስሩኝ እና ሊያስገድሉኝ ነበረ እየፈለጉት የነበረው። ስለዚህ የግድ ከዚያ ቦታ ለቀቅ ብዬ ለዓለም ህብረተሰብ ይሄን እየተፈጸመ ያለው ወንጀል ለማጋለጥ ፈልጌው ነው የወጣሁት። በምን ምክንያት ነው ግን ከሻለቃነቱ የለቀቁት? የተጣሉት ሰው አለ ተባረው ነው? በምን ምክንያት ነው የለቀቁት? ከኢትዮጵያ ፖሊስ ሰራዊት መጀመሪያም እንደነገርኩሽ ውስን ከሚባሉ ሰዎች እዛ ተቀጥሮ የሚሰሩ እና ለህብረተሰቡ እዛ ካለው ኢትዮጵያዊ ተቆርቃሪ ነበሩ የነበርኩ ሰው ነኝ። ህብረተሰብ ያለ አግባብ ሲዘረፍ፣ ያለ አግባብ ሲታሰር አይሆንም አልኳቸው አለቃዎችን። ወንጀል ነው እና ለምን ታደረጉት አላቸው ሲላቸው የማይሆን ክስ ፈልገው ወንጅሎኝ ያሳሰሩኝ። እንደሚታወቀው ኢትዮጵያ ውስጥ በምን ተወነጀሉ? ህብረተሰቡን በመመሳጠር ሰዎችን ከእስር ለቀሃል፣ ንብረት መለስክ ብሎኝ ነው የወነጀሉኝ። እንደሚታወቀው ኢትዮጵያ ብዙ ብዙ ደንቦች እና ህጎች አሉ። እነዚህ ህጎች ደግሞ ህብረተሰቡን ለመጉዳትና እሱ ማይታዘዝላቸው ሰዎችን ለማሳሰር ነው የሚጠቀሙበት። ብዙ እንትኖች አሉ። የሰረ ሽብር ወንጀ እንትን ህግ አለ የሰረሞስና ህግ አለ። እነዚህ አጠቃላይ ህጎች እነሱን መጉዳት የሚፈልጉትን ሰዎች የሚጠቀሙባቸው ህጎች ናቸው እና ከእነዚህ ውስጥ ነው ኔ ሰረሞስና ብሎ ያሳሰሩኝ እና ዋስትና መፍትህም ከልክሎኝ ለአንድ አመታት ያህል ያላ ምንም አይነት ማ እስር ቤት ያቀኙኝ ይመዝገን ፍርድ ቤት ግን መጨረሻ ጉዳዩን ውሸት መሆኑ ተረድቶ ሬዳዋ ከፍተኛ ፍርድ ቤት ነው በነጻ ያሰናበተኝ። ያሰናበተኝ በኋላ ወደ ስራዬ እንድመለስ ጠየቁኝና ተማጸኑኝ፣ ለመኑኝ እኔ ግን በጭራሽም ከእነዚህ አይነት ወንጀለኛ ሰዎች ጋር ከእነዚህ አይነት ሰይጣናዊ ስራ የሚሰሩትን ና ህብረተሰብ ሰዎቻቸውን የሚጨቁኑ ሰዎች ጋር አልሰራም ብዬ ነው የወያኔን መንግስት እንቢ ብዬ እንትን የለቀቁት። በራሴ ፍላጎት መልቀቂያ አስገብቼ ነው የለቀቁት። ማንም ሰው አባረሮኝ ወይም በዲስፕሊን እንትን ተብዬ ሳይሆን በስፋት የፍላጎት ነው። በቃ ከእናንተ ጋር በቀኝ ከዚህ በኋላ ብዬ ለቀቁት። ሻለቃ አሊ አሁን ለወልድ ቪዥን ይሰራሉ። ለቀኩት ለወልድ ቪዥን ስለለቀኩት ነው ይሄን ኢንፎርሜሽን ማ መስጠት የቻልኩት እንጂ እዛ እየሰራት ሲሆን ኖሮ እንዴት ይሄንን ኢንፎርሜሽን ሰጠዋለሁ? ለምን ለቀቁ? በነፍሴና በህይወትን ስለፈራሁት፣ ሰዎቹን በተደጋጋሚ ጊዜ የመያዣ ትይዛት፣ በተለይ ደግሞ የክልሉ ፕሬዚዳንት ና ምክትል ፕሬዚዳንቱ በከፍተኛ ሁኔታ ስላስቸገሩኝና መያዣ ትዕዛዝም ስላወጡ ምንድን ነው የሚያደርጉት? የሶማሌ ክልል ፕሬዚደንት ናቸው የሚያስቸግረውት። በትክክል እሱና የእሱ ተላላኪዎች አሉ። ባለፈው ማለትም የአፋርና የኢሳ ማለትም እኔ ኢሳ ነኝ። ከሽኒል ዞን አካባቢ ነው የመጣውት። እዚ አካባቢ ያሉ ወንድማሞች ናቸው። ህብረተሰቡ ሊያጋጩ ሲፈልጉ እንደ ዜግነት ተቃወምኩት። እነዚህ ሰዎች ለምን ታጋጩታላችሁ? ለምን ይሆናል ይ ተቃወምካቸው? ለምንድን ነው የሚያጋጩት? ለምን ሊያጋጫቸው ፈለጉ? እንዴት ነው የሚያጋጨው? መንግስት በትክክል ማለትም የኢትዮጵያ መንግስት እንደሚታወቀው ወያኔ የኢትዮጵያን ህዝብ ሀያ አምስት አመት ሙሉ ከፋፍሎ በዘርና በሃይማኖት ነው እየገዛ ያለው እንጂ በብቃት ወይም ጥሩ ስራ ሰርቶላቸው ሳይሆን ኦሮሞው ከአማራ እያጋጨ ሶማሌው ከኦሮሞ እያጋጨ ወላይታው ከሀዲያ እያጋጨ አፋሩን ከኢሳ እያጋጨ ነው እድሜውን ሊያራዘም የቻለው እስከዛሬ ድረስ። ይሄንን ነገር ሊያደርጉ ሲፈልጉ እኛ ማለትም እዚያ አካባቢ ያለው ሶማሌ ወጣቶች በተለይ ኢሳ ወጣቶች እና አፋር ወጣቶች በድብቅ ተነጋግረን ሱልጣን አልሚር የአሁኑ ውጭ ሀገር ያሉ እና የኢሳው ጋር እንዲገናኙና ችግሮቻቸውን እንዲፈቱ አስደረግነው። ይሄን ካደረግን በኋላ እነዚህ ሰዎች ሰሙ። ምክንያቱም የወያኔ ተላላኪ ናቸው። አብዲሌና አብዱልሀኪም የሚባለው ምክትል ፕሬዚዳንት ይሄንን እኛ ጥሩ ስራ ሰርታችኋል እና በርቱ ማለት ሲገባቸው እንዴት ይሄንን ታደርጉታላችሁ? እኛ ሆን ብለን ነው ቢስማሙ አልፈነግልም። ስለዚህ ለምን ተብሎ ሶስት ጊዜ ነው መያዣ ትዕዛዝ ሲያወጡብኝ፣ ብዙ ሰዎችም ታስሯል፣ ያለ አግባብ ታስሯዋል። እኔም ከነዛ ውስጥ አንዱን ነበርኩኝ። እና በዚህ ምክንያት ነው ሊያመልጥና ሰጅደ ቻልኩት። ቤተሰብ አለት ሻለቃ በትክክል ቤተሰብ አሉኝ። በምን አይነት ሁኔታ ላይ እንዳሉም ያው አላውቀውም። ሊያጠቁም ይችላሉ፣ እንትን እንዲያደርጉም ይችላሉ። እሱ ለፈጣሪ ነው እንትን ያልኩት። ግን ማድረግ ያለብኝና የዜግነት ድርሻ የመወጣት ስላለብኝ ነው ይሄንን እየተናገርኩት ያለው እንደሚታወቀው ያው የሶማሌ ህብረተሰብ እዚ አካባቢ ያሉ የእናንተ ሰዎች ለሚዲያ ኢንተርቪው ሰጥተዋል፣ የእኛ ተቃዋሚ ናቸው ወይም ደግሞ ሰላማዊ ሰልፍ ያድርጓል ተብሎ ቤተሰቦቻቸውን እየተገደሉት ነው ያለው። በቅርብ ጊዜ ድረስ ፋይሰል የሚባል የሴቭ ዘ ችልድረን ስታፍ ነበረ እና ወንድ ሚስ ለፌስቡክ ላይ ፖስት አድርጓል እኛን ተቃውሟል ተብሎ አብድይል የሚባለው የክልሉ ፕሬዚዳንት ከነ ቤተሰቦቹ ማለትም ወደ አስራ አምስት የሚሆኑ ቤተሰብ አስሮ አንዱ ከመኪና ላይ አጭለው ነው የገደለው። ፋይሰል ፋይሰል አግጀር የሚባለው ወጣት ምሁር ወጣት ተገለዋል። እና ብዙ ማለትም አውስትራሊያ አካባቢ ሰላማዊ ሰልፍ አድርጎ የነበሩ በጁን አካባቢም ቤተሰቦቻቸው እንዳለ ታስሯዋል። ስለዚህ ምንም አይነት መፍት ሶማሌ ክልል አካባቢ የለም። ሀያ አምስት ዓመት ሙሉ ነገር በእኛ ላይ ነበረች። አሁን ደግሞ ለመላው ኢትዮጵያ ደርሷል እና ወንድሞቻችን አማራ ክልል አካባቢ ያለው በከፍተኛ ሁኔታዎች እየተገደሉ ነው፣ እነሱም እየታሰሩ ነው ያለው። በኦሮሚያ አካባቢ በተመሳሳይ ሁኔታ እየተገደሉ ነው ያሉት፣ እየታሰሩም ያለው። እንደዛም ሆኖ የሶማሌ ልዩ ፖሊሶች የሚባሉት የእኛን ህብረተሰብ ሀያ አምስት ዓመት ብሎ ሲገሉት፣ ሲደፍሩት እና ሲያስሩት የነበሩ ሰዎች የሶማሌን ኮት ለብሶ ሶማሌንን ሶማሌዎች ናቸው እናንተን እየገደለ ያለው በማለት ሌላው ኢትዮጵያዊና ሶማሌውን መጋጨት እየፈለጉ ነው ያለው። ኦሮሚያ ሶማሌ ክልል አካባቢ ልዩ ዞሎ ልዩ ኃይል ማለትም ሶማሌ ልዩ ኃይል እዛ ድረስ ሄዶ ህዝቡን ጨፍፈዋል። አማራ ክልልም እየተወሰዱት ነው ያለው። እነዚህ ሰዎች ቁጥር አንድ የኛ ጠላት ናቸው። የሶማሌ ጠላት ናቸው። ሶማሌም ሲጨፈጭፉ፣ ሲገሉት፣ ሲደፍሩት የነበሩ ሰዎች ናቸው። ስለዚህ ሌላው ኢትዮጵያዊ ሶማሌ በእኛ ላይ ወረራ ፋስማል ወይም ደግሞ ለወያኔዎች አጋር ሆናል ብሎ እንዳያስቡ ሶማሌውን አይወክሉም። እነዛ ሰዎች ሻለቃ አሊ እስቲ አንድ ሁለት ብለው ድረዳዋም ሳሉ እንዲሁም አዲስ አበባም ባሉበት ጊዜ አለቆችን ይግለጹልኝ። የአለቆችን ስም ቢጠቅሱልኝ ትልቁ ሙጅሩም እና የወያኔ ተላኪ እዛ ድሬዳዋ አካባቢ ያለው እና ወያኔ ኢትዮጵያን ህዝብ ጠቀላላ እንዳለ ሁሉ የድሬዳዋ ሕዝብ ደግሞ ጠቀላላ ያለው ኮሚሽነር ጌታቸው አስረስ ይባላሉ። ከአስራ ሁለት አመታት በላይ እዛ በኮሚሽነርነት ተተዳድረዋል። የድሬዳዋን ህብረተሰብ በከፍተኛ ሁኔታ ማለትም ሀይለይ በከፍተኛ ሁኔታ አማራውን፣ ኦሮሞውን፣ ሶማሌውና ሌላውን እያሰረ ከፍተኛ ትን ቢቃ ላይ እየፈጸምባቸው ያለው ጌታቸው አስረስ ይባላሉ። ሌላ የተቀረሙት እና ኃላፊ የሆነው ሰለሙን የሚባል አለ። ሰለሞን የድሬዳዋን ህዝብ ኦሮሞውን፣ አማራውን ሶማሊውን ሳይለይ አጠቃላይ ሙስና ምንም አይነት ወንጀል ሳይሰሩ እያሰሩ ገንዘብ የሚቀበሉና በድርድር ገንዘብ የሚወስድ ሰው ነው። ሰለሞን ሰለሞን የአባቶ ስም ረሲት ያለው ግን የአሰረ ሙስና ቢሮ ሀላፊ ነው። ሌላው ወርቁ የሚባል አለ። መርማሪነት የሚያገለግል ምንም አይነት ሞያ ሳይኖረውና ምንም አይነት ብቃት ወይም ሳይወዳደር ዝም ብሎ ሰለ ሙስና የተቀጠረ በሙስና የተቀጠረ እሱም አለ ወርቆ የሚባል በዳን የሚባል አለ። ብዙ ሰዎች ነው እዛ ድሬዳዋን ህዝብ በቃ ላይ እየፈጸሙበት ያለው። ስለዚህ እርስ ሙሉ የስራ ዘመኑን ድሬዳዋ ውስጥ ነው ያገለገሉት። እኔ ሌላ ቦታ ሰርቼ አላውቀውም። እድገቴም ትውልዴም ትምህርቴም እዛ ነው የወሰድኩት ያገለገልኩት። በመንግስት ጋር እያለሁት ስራ አንድ አመት ሙሉ ፖሊስ ሆኜ ነው ያገለገልኩት። ሁለተኛ ስራዬ ነበረ ኤንጂኦ የገባሁት እና ድሬዳዋ ሌላ ቦታ አልወጣሁትም አስራ አንዱ አመት አምስትን አበንት ነው ወደ ሶማሌ ክልል መሄድ እድል ያገኘሁት እና አጠቃላይ ወረዳዎች እና ዞኖቹን የዞርኩት እና ይህንን የነገርኩሽ መረጃዎች ሊያሰባስብ የቻልኩት ሻለቃ አሊ ስለጊዜው ስለ ጊዜው አመሰግናለሁ። እኔም አመሰግናለሁ። ዋና ኢንስፔክተር አሊ ስምሬን በድጋሚ አመሰግናለሁ። ቀደም ሲል በመግቢያችን እንደገለጽ ነው ሻለቃ አሊ ለሚያነሷቸው ከባድ ክሶች የክልሉን መልስ ለማግኘት ባለመቻላችን በቅርቡ የአሜሪካ ድምጽ ራዲዮ ላይ ለቀረቡት የአገሪቱ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ ሻለቃ አሊ ያነሷቸውን ክሶች ጠቅለል አድርገን ጠይቀናል እርሳቸውም ጠቅለል ያለ መልስ ሰጥተውናል እናመሰግናለን እንግዲህ ስለ እርሳቸው መረጃ ስናገኝ የምንሰጣቸው ይሆናል አጣርተን ማለት ነው ነገር ግን ሱማሌ ክልል አካባቢውን በተመለከተ የሱማሌ ክልላዊ መንግስት የኮሚኒኬሽን ቢሮ ሀላፊም ሆነ ሌሎችን በተለይም ደግሞ ዜጎችን የሶማሌ ክልል አካባቢ ነዋሪዎችን ከተለያዩ ወረዳዎች ደውላቸው ብትጠይቁ ከዚህ በፊት ያልነበረ ብዙ መሻሻ መሻሻሎች እንዳሉ ወይ ደግሞ የተሻለ ህይወት እየኖሩ እንደሆነ የሚያሳይ እኔ እስከ ትናንት ድረስ ያገኘኋቸው መረጃዎች ያሳያሉ። እንዳውም ፕሬዚዳንቱ በተለየ ሁኔታ በፊት የነበሩትን ለምሳሌ ለከብቶቻቸው ውሃ እንዲሁም ደግሞ የመኖን በተመለከተ ግጦሽን በተመለከተ ትደርስባቸው የነበረው በተለይ ከውሃ ጋር የተያዘ ትልቅ ስራ እንደሰሩ እና ያው የሶማሌ ኢትዮጵያ ሶማሌ ክልል ሰዎች በጣም እንደሚያከብሯቸው ነው የምንሰማው ማለት ነው። ነገር ግን ደግሞ በሚሊዮን ከሚቆጠር ህዝብ ውስጥ ጥቅሙ ያልተከበረለት የለም ብለን መደምደም ስለማንችል ችግሮች ካሉ በትክክል በማጣራት ማስተካከል ያለበት ይስተካከላል ብዬ ነው እንግዲህ ማምነው። በሌለኝ መረጃ አሁን የተጠቀሱትን ከርተዋል ስለተባሉት ሰው መረጃ መስጠት ስለሚያስቸግር እሱን ጊዜ ወስደን የምናየው ይሆናል። እኔ ደግሞ እንዲሁ ከኃላፊዎች ብቻ ሳይሆን ከተጠቃሚዎችም መረጃ ቢታገኝ ጥሩ ነው። በደል ይደርሳል የምሉት ድምፅ እንደምሰማው፣ እንዲሁም ደግሞ ሌሎችም ደግሞ ተጠቃሚ ሆነናል በዚህ በኩል የተሻለ ስራ ተሰጥቷል፣ በዚህ በኩል ደግሞ ችግሮች አሉ ብሎ ትክክለኛ ባላንስድ የሆነ መረጃ የሚሰጧቸውን ሰዎችን ብታገኙና ከእነሱ ብትረዱ ጥሩ ነው። ማጣራት ያለብንን ደግሞ አጣርተን ሌላ ጊዜ እንሰጣቸዋለን። በጣም ነው የማመሰግነው። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአድማጮቻችን ጥያቄ ሰፊ ጊዜ ወስደው መልስ ስለሰጡ በአድማጮቼ ስም አመሰግናለሁ። እኔ ምስለተሰጣችሁኝ እድል አመሰግናለሁ። እሺ፣ እግዜር ይስጥልኝ። አድማጮች ሻለቃ አሊ ሰምሬ በሰነዘሯቸው ክሶች ላይ የሶማሌ ክልል ባለሥልጣናት መልስ እንዲሰጡን ሙከራችንን እንቀጥላለን። ዝግጅታችን ይቀጥላል። የሙዚቃ ቃና እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃና አድማጮች፣ በነገው የአውሮፓውያን አቆጣጠር ዲሴምበር 25 የሚከበረውን የገና በዓል ለምታከብሩ ሁሉ እንኳን ለኢየሱስ ክርስቶስ Merry Christmas. Have yourself a merry little Christmas. Let your heart be light. From now on our troubles will be out of sight. የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ከአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ ና ሌሎችንም የዜማ ስልቶችን የያዙ ሙዚቃዎች ተከሽኖ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። ለዛሬ ታኅሳስ 15 2009 ዓ.ም ለሙዚቃ ቃና መሰናዶ ዘፈኖቹ መራርጬ፣ ጺዮን ግርማ አብሬያችሁ አመሻለሁ። አብራችን ቆዩ። A merry little Christmas, make the Yuletide gay. Make gay. From now on, our troubles will be miles away. Here we are, as in old. Happy golden days of yours. Faithful friends who are dear to us, gather near to us. Fates allow. Hang a shining star upon the highest bar and have yourself a merry little Christmas now. On the highest, bar, and have yourself a merry little Christmas. Have yourself a merry little Christmas, it's a ዜማ ነበር የሰማ ነው። በዲሴምበር 25 የሚከበረው የገና በዓል የኢየሱስ ክርስቶስ የልደት ቀን መታሰቢያ ነው። የገና በዓል የሚያከብሩት የክርስትና እምነት ተከታዮች ቢሆኑም ከሃይማኖት በዓልነቱ የበዛውን ክፍል የሚይዘው የቤተሰብ በዓልነቱ ነው። በአብዛኛው ሀገራት በቅዝቃዜና በጨለማ ወቅት በሚከበረው በዚህ በዓል ቤተሰብ ስጦታ የሚሰጣጥበት ቀንም ነው። በዓሉ የሁለት ሳምንታት እድሜ ሲቀረው ጀምሮ የገበያ ቦታዎቹ በገና ዛፍና ጌጣጌጥ ደምቀው ዘፈን እያሰሙ በዓሉን ልዩ ድባብ ሰጥተው ሰንብተዋል። ዛሬ በዋዜማውም ከተማ ሁሉ በመብራቶች እጅግ ደምቋል። ዛሬ እኛም ከገና በዓል ጋር ተያይዘው የተዜሙ ምርጥ ምርጥ ዜማዎችን የምንሰማበት ምሽት ነው። ማሪያ ኬሪ ኦል አይ ወንት ፎር ክርስትማስ ኢዝዩ ምርጥ አድርጋ የተጫወተችው ዜማ ነው። One lot for Christmas. There is just one thing I need. I don't care about the presents underneath the Christmas tree. I just want you for my own, more than you could ever know. Make my wish come true. ማሪያ ኬሪ ኦል አይ ወንት ፎር ክሪስማስ ኢዝ ዩ ነበር የሰማ ነው። በድጋሚ በነገው የአውሮፓውያን አቆጣጠር ዲሴምበር 25 የሚከበረውን የገና በዓል ለምታከብሩ ሁሉ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሜሪ ክርስማስ። በድምፅ ብቻ የተሰራ ፔንታቶኒክ ዝማሬ ነው ቀጥሎ የምንሰማው። አምስት አባላት ያሉት ፔንታቶኒክስ የተባለው የዝማሬ ቡድን ሀሌሉያ የተሰኘ የገና ዝማሬ ሰርተዋል። በዩቲዩብ ገጻቸው ላይ ከሰማኒያ ሰባት ሚሊየን በላይ ሰው ተመልክቶታል ሀሌሉያ በጣም ደስ የሚል ስራ ነው የኢንተርኔት አገልግሎት ያላችሁ ሀሌሉያ ፔንታቶኒክስ ብላችሁ ብታዩት ቪዲዮም ያምራል ሀሌሉያ ለዛሬ ግን እኔ ጋብዣችኋለሁ Well, it goes like this: the fourth, the fifth, the minor fall, the major lift, the baffled king composing Hallelujah. Your head. Above. But all I've ever learned from love was how to shoot some ሃሌሉያ፣ የፔንታቶኒክስን ዝማሬ ነበር የሰማ ነው። ናትናኤል አድማስ ኮልስ በመድረክ ስሙ ናት ኪንግ ኮል፣ እንደ አውሮፓውያን አቆጣጠር በ1965 ዓ.ም ሕይወቱ ያለፈ የጃዝ ፒያኖ ተጫዋች ነው። ደ ክሪስማስ ሶንግ የገና ዘፈኑ ግን ይታወቅለታል። ደ ክሪስማስ ሶንግ ናት ኪንግ ኮል። Chestnuts roasting on an open fire. Jack Frost nipping at your nose. Yuletide carols being sung by a choir. And folks dressed up like Eskimos. Everybody knows. A turkey and some mistletoe help to make the season bright. Tiny tots with their eyes all aglow will find it hard to sleep tonight. They know that Santa's on his way. He's loaded lots of toys and goodies on his sleigh. And every mother's child is gonna spy to see if reindeer really know how to fly. And so I bring the simple phrase to kids from one to ninety-two. Although it's been said many times, many ways, Merry Christmas to. ናት ኪንግ ኮልን በክርስማስን ነበር የሰማ ነው። የምትከታተሉት ከአሜሪካ ድምጽ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የገና በዓል የሙዚቃ ምርጫዎችን ነው። የገና በዓል ሰዎች የእንኳን አደረሳችሁ መልእክት በብዛት የሚለዋወጡበት በዓል ነው። እድል አግኝታችሁ ሜሪ ክርስመስ ያልተባባላችሁ በሙዚቃ ቃና በኩል እንኳን አደረሳችሁ ብዬላችኋለሁ። ኢንዲያና መንዜልና ና ማይክል በብሊ በጋራ የተጫወቱትን ቤቢ ኢትስ ኮልድ አውትሳይድ ለእንኳን አደረሳችሁ ማጀቢያሁን ብያለሁ። I'll hold your hand They're just like My mother I. will start to worry. Beautiful what's yours? My father hurry. will be pacing the floor. Listen to that fireplace so really had better school. Beautiful, please don't well, maybe hurry. Maybe just to have a drink. More. Put some records on while I the pour. Neighbors might think Baby, it's bad out there Say, <laughs> what's in the drink? No, no. caps to be <laughs> had out there I wish I knew how Your eyes are like starlights starlight To up. break this spell I'll take your hat I'll Your hair it. looks I swell I is not say no, no, My are no, moving At closer At least i gonna say that oh. I try oh, What's the sense of You're hurting my pride? I really can't say Baby, don't hold out Baby, it's, it's cold, cold. Outside. Oh, you're very pushy, you know. I like to think of it as opportunistic. I simply must go. Baby, it's cold outside. The answer is no But baby, it's cold outside. The welcome has been How lucky that you so nice and warm. Look out the window <laughs> at that star. Gosh, vicious. your lips look delicious the Waves upon a tropical shore My maiden shore. mind is Gosh, vicious. your lips are delicious maybe just more. Never such a blizzard no, I mean, before I gotta get home Baby, you'll freeze out there Say, me It's up to your knees out there. Kelly Clarkson, please come home for Christmas. satellite love you so አስከትዬ ልጋብዛችሁ። ከዛው ቀጥሎ ደግሞ ሳም ኩክ ክርስማስ ሲልያ ዜማውን አዳምጠን ተመልሰን እንመጣለን። My baby's gone I have Wish me greetings once again. Oh, choirs will be singing, silent night. Oh, Christmas carols by candlelight. Please come home for Christmas. Please come home For Christmas by New Year's Night, friends and relations, send salutation. it shine, yeah, this little light of mine, I'm gonna let it shine, I'll let it shine, let it shine to show my lover, I'm gonna tell you that everywhere I go, I'm gonna let it shine. Shine, yeah. Everywhere I go, I'm gonna let it shine. I'm letting it shine. Let it shine. Uh, let it shine. Coming, I better let it shine. Yeah. When I see my neighbor coming, I'm gonna let it shine. I let it shine. Let it shine. So, my lover, how I like to say, Amen. Kelly Clarkson, please come home for Christmas and not. ሳምኮክ ክርስመስ እያለ የተጫወተውን ዜማ ነበር በተከታታይ ያደመጣችሁት። ሲሊንዲዮን ሶ ዲስ እስ ክርስመስ ስትል ያዜመችው በጣም ቆንጆ የገና ዜማ ነው። So this is Christmas. I hope. የሲሊንዲዮንን ሶ ዲስስ ክርስማስ የሚለውን ዜማ ነበር የሰማ ነው። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ ለዛሬ እንግዲህ ከአውሮፓውያኑ ገና በዓል ጋር የተያያዙ ዜማዎችን ነበር ሳስደምጣችሁ ያመሸውት። ሳምንትም ሌላ በዓል ነው የሚመጣው፣ የአውሮፓውያን አዲስ ዓመት። ልክ እንደ ዛሬ ሁሉ በአውሮፓውያን አዲስ ዓመት ዋዜማ ላይ ሆነን የሙዚቃ ቃና የምናደምጠውና ሳምንትም እንደዚሁ በዓል በዓል የሚሸቱ ዜማዎችን የምንሰማበት ምሽት ነው። ለዛሬ ግን ልሰናበታችሁ። የሙዚቃ ቀን የእናንተ ፕሮግራም ነው። ሆርን አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። የፌስቡክ ገጻችን አት ቪኦኤ አማሪክንም ጎብኙት። ሀሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ሀሽታጉን ተጠቅማችሁ ለሙዚቃ ቃና የምትፈልጉትን አስተያየት አድርሱን። ለዛሬ ግን ልሰናበታችሁ። በዲሴምበር 25 የገና በዓልን ለምታከብሩ ሁሉ መልካም የገና በዓል። ዝም ብዬ አልሰናበታችሁም። የሌንን ሬምስን አሜዚንግ ግሬስን ጋብዤ የምሰናበታችሁ አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ Ah, ክቡራትና ክቡራን አድማጮች ለመሰናበቻ ማጠቃለያ ዜና ላሰማችሁ። ለዜናው ጊዜ ባለማግኘታችን ይቅርታ ጠይቃለሁኝ። ገና በዌስት ባንክ ተበሰረ። ዌስት ባንክ ውስጥ በምትገኘው ቤተልሔም ወንድና ሴት ስካውቶች ማንጀራ አደባባይ ላይ አሁን ማምሻውን ባደረጉት የበዓል ሰልፍ የገናን በዓል አብስረዋል። የፍልስጤምን ባንዲራ እያውለበለቡ የተሰለፉት ስካውቶች ከጥንታዊቱ የቅዱስ ጽንሰት ቤተ ክርስቲያን ፊት ለፊት በተተከለችና በወርቃማ ጌጣጌጥ ባሸበረቀች የገና ዛፍ ፊት አልፈዋል። በሺዎች የሚቆጠሩ ከዓለም ዙሪያ የተጓዙ ምዕመናን ይህንን የአደባባይ ትዕይንት ቤተልሔም ላይ ሆነው እየተከታተሉ ሲሆኑ ሌሎች ደግሞ ኢየሱስ የተወለደበትን ዋሻ ለማየት በአራተኛው መቶ ክፍለ ዘመን በተገነባችው ቤተ ክርስቲያን ውስጥ በሰልፍ ተኮልኩለዋል። ገናን ነገ ለምታከብሩ ሁሉ መልካም ገና፣ ሜሪ ክሪስማስ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። በደናደሩ በእኔ በኩል የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። ያስተናገድኳችሁ ሰለሞን ክፍሌ ነኝ።